ማክሰኞ በሚካሄደው የአሜሪካ ምርጫ የሚወዳደሩትን እጩ ፕሬዝዳንቶች እየመረጡና ለመምረጥ እየተዘጋጁ ያሉ ትውልድ ኢትዮጵያውያን ቢኖሩም አንዳንዶቹ ግን በዘንድሮ ምርጫ ላለመሳተፍም ወስነዋል። ለዚህ ደግሞ የተለያየ ምክንያት እንዳላቸው ይናገራሉ። የሕግ ባለሙያ እና ዩኤስ አፍሪካ የተሰኘው ተቋም ፕሬዝደንት ዶክተር ታዲዮስ በላይ ግን ትውልደ ኢትዮጵያውያን ተሰሚነታቸውን ለማሳደግ በመራጭነትና ተመራጭነት የሚያደርጉትን ተሳትፎ ማጠናከር ይኖርባቸዋል ይላሉ። ባልደረባችን አስማማው አየነው በዚህ ዙሪያ ያሰናዳው ዘገባ ተከታዩ ነው። ትውልደ ኢትዮጵያውያን አሜሪካውያን ቀናቶች በቀሩት የአሜሪካ ምርጫ የሚወዳደሩትን እጩ ፕሬዝዳንቶች እየመረጡና ለመምረጥም እየተዘጋጁ ቢሆንም አንዳንዶች ግን በዘንድሮ ምርጫ ላለመሳተፍ ይወሰኑም አሉ ለረጅም ዓመታት የሪፐብሊካን ፓርቲ በመምረጥ በሚታወቀው ቴክሳስ የዳላስ አካባቢ ነዋሪ የሆኑት ናኦሚ ስዩም እርሳቸው በሚኖርበት አካባቢ የሚገኙ የዲሞክራቲክ ፓርቲ ደጋፊዎች ሪፐብሊካን ማሸነፋቸው አይቀርም በሚል አስቀድመው በምርጫው ላለመሳተፍ የወሰኑ ስለመኖራቸው ይናገራሉ። በኢሚግራንት ኮሚዩኒቲ መሀል ይሁን በማንኛውም ሰው መሀል ይሁን ኦልሬዲ ሪፐብሊካን ነን እና የእኔ ምርጫ ምንም ልዩነት አያመጣም አሁን ባለፈው በአንዳንድ ምርጫዎች ከሁለት መቶ ሺህ በታች ባነሰ ነው አንዳንድ ሰዎች የተመረጡት እዚህ ስቴት ውስጥ። ሎከል ሌቨልም ብትለው፣ ስቴት ሌቨል ብትለው፣ ለካንግረስ ለሰነት ስታየው ብዙ ጥናቶች ተደርገ አሁን ከሁለት መቶ ሺህ በታች ባለ ልዩነት ነው የተመረጡት አንዳንድ ሰዎች እና ሁሉም ቢሳተፍ ሁሉም ተምሮ ሁሉም ኤጁኬት ተደርጎ ቢሳተፍ ከሪፐብሊክነት ወደ ዴሞክራት ሊቀየርም ይችላል እያሉ ብዙ አሁን ጥናቶች ወጥተዋል። የአሜሪካ ድምጽ በዚህ ጉዳይ በተለያዩ የአሜሪካ ግዛቶች የሚኖሩ ትውልደ ኢትዮጵያውያን አሜሪካውያንን ጠይቆ ሁለቱን እጩዎች የማይደግፉ መሆናቸውን ጨምሮ በተለያዩ ምክንያቶች እንደማይሳተፉ የገለጹ ሲሆን ድምጻቸውን ለመቅረጽ ፈቃደኛ ባለመሆናቸው ሀሳባቸውን ማሰማት አልቻልንም። የህግ ባለሙያና የአፍሪካ አሜሪካ ስትራቴጂያዊ ግንኙነት ማጠናከር ላይ የሚሰራው የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት ዶክተር ታዲዮስ በላይ በዚህ በምርጫ ያለመሳተፍ ውሳኔ አይስማሙም። አን በጣም የተሳሳተ አመለካከት ነው። ምክንያቱም በዚህ ኤሌክሽን ላይ የፌዴራል ወይም ደግሞ የፕሬዚደንሻል ካንዲዴቶችን ብቻ አይደለም። ምንያው እዛ ላይ የተለያዩ ሬሶች አሉ። ለምሳሌ ያህል የሜር ወይም የስኩል ቦርድ ወይም ደግሞ በየስቴቶቻቸው ተወካይ የሆኑ ሰዎች የሚወዳደሩበት ወቅት ነው። ስለዚህ የኛ ኮሚኒቲ ምናልባት ካሉት ካንዲዴቶች ጋር አሁን ላይ ደስተኛ ላይሆን ይችላል በፖሊሲዎቻቸው ወይም ደግሞ ከዚህ በፊት በሰሯቸው ስራዎች። ነገር ግን ይህን ኢሌክሽን ተከትሎ ወይም ታቆ የሚመጡ የተለያዩ ምርጫዎች አሉ። አሁን ቅድም እንዳልኩ የስኩል ቦርድ አለ ስቴትን የሚያደርጉ ሰዎች አሉ። ለከንቲባነት ፖዚሽን ንረን የሚያደርጉ አሉ። ፕላስ ደግሞ የተለያዩ ሜጀሮች አሉ እዚህ ሀገር ከትምህርት ጋር የተገናኘ ከሄልዝኬር ጋር የተገናኘ ከታክሴሽን ጋር ከተለያዩ ጉዳዮች ጋር የተገናኙ ሜጀሮች አሉ። ሜጀር ሰላሳ አምስት ሜጀር ኤ ሜጀር ዲ ምናምን የሚባሉ ማለት ነው። በዚህ በ ትምህርት ዙሪያ በታክሴሽን ዙሪያ ሊሆን ይችላል ሊሆን ይችላል፣ በተለያዩ ዘርፎች ሜዠር አለ። ስለዚህ የፕሬዚደንሻል ኤሌክሽን ብቻ አለም አሁን እዚህ ፓርቲስፔት የምናደረገው የእኛ ማህበረሰብ መገንዘብ ያለበት ይህንን ነው። በአሜሪካ ምርጫ እያንዳንዱ ድምፅ ዋጋ አለው የሚሉት ዶክተር ታዲዮስ ያልተገመቱ ውጤቶች ሊስተናገዱ የሚችሉበት እድልም ይኖራል ይላሉ። አሁን ጆርጂያ ለምሳሌ ያህል ሁለት ሺን ሀያ ብንወስደው ጆርጂያ ላይ ጆርጂያ እንግዲህ ብዙ ጊዜ የምናውቀው የሪፐብሊካን ስትሮንግ ሆልድ የነበረ ስቴት ነው። አሁን ግን ሽፍት እያደረገ ወደ ዴሞክራሲዎቹ ሽፍት እያደረገ እንደሆነ አይተናል። ግን ደግሞ ሁለት ሺ ሀያ ላይ በደንብ አሳይቶናል። ስለዚህ ግዴታ እነኚህ የእኛ ማህበረሰብ አባላት የሚኖሩባቸው ስቴቶች የሪፐብሊካን ወይም ደግሞ የዲሞክራቶች ስቴት ናቸው በሚል የእኔ ድምፅ ዋጋ አይኖረውም የሚል አመለካከት ጥሩ አይደለም አሁን ከነገርኩህ ከዚህ አንድ እንኳ ኬዝ የጆርጂያን ኬዝ ብንወስደው ሽፍት የማድረጉ ሳይታሰብ ያልተገመተ ሁኔታ ሊፈጠር ይችላል ማለት ነው ለምሳሌ ካሊፎርኒያን ውሰድ ካሊፎርኒያ የዴሞክራት ስትሮንግሆልድ ነው ምን እንደሚፈጠር አናውቅም ቴክሲስን ውሰድ አብዛኛውን ጊዜ ሪፐብሊካኖች ናቸው የሚያሸንፉት። እዛ ግን አይተናል ደግሞ እዛም በራሱ እንደ አሁን ትልልቅ ሲቲዎች ሂውስተንን ብትወስድ ና ኦስትንን ብትወስድ፣ ዲን ሲቲዎች ዳያላስ ኤሪያ ብትወስድ በታሪክ የሪፐብሊካን የነበሩት ነገር ግን አሁን ወደ ዴሞክራት ሽፍት እያደረጉ ነው። ስለዚህ ያንንም ግምት ውስጥ ማስገባት መቻል አለበት የኛ ማህበረሰብ ግዴታ። ፕሬዚደንሻል ኤሌክሽኑ ብቻ አይደለም ትኩረት ማድረግ ያለብን። እንደዛም ቢሆን ግን ስቲል ያለንን የዴሞክራሲን መብት መጠቀም መቻል ማድረግ ያስፈልጋል። ይሄ መቼ ዝም ብሎ የመጣ ነገር አለ? በብዙ ትግል በብዙ መስዋዕትነት የመጣ ትልቅ የሆነ እድል ነው፣ ትልቅ የሆነ መብት ነው። ስለዚህ ሌሎች ሀገሮች አፍሪካ ውስጥ ማናየውን ዴሞክራሲ ባህል ነው እዚህ ሀገር ያለው። ስለዚህ ያንን ደግሞ ባህል ማስጠበቅ በዛ የዴሞክራሲ ስርዓት ውስጥ ደግሞ መሳተፍ መብትን ብቻም ሳይሆን ግዴታም ጭምር ነው። ስለዚህ የእኛ ማህበረሰብ ወደ ኋላ ማለት የለበትም። የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት ዶክተር ታዲዮስ ትውልደ ኢትዮጵያውያን ተሰሚነታቸውን ለማሳደግ በመራጭነትና ተመራጭነት የሚያደርጉትን ተሳትፎ ማጠናከር ይኖርባቸዋልም ይላሉ። የእኛ ማህበረሰብ ተሳትፎ ተሳትፎ ብዙ ጊዜ አሁን ዚ ቮተርስ ሬጅስትሬሽን ሊሆን ይችላል ከሲቪክ ኤንጌጅመንት ደግሞ ከማህበረሰብ ተሳትፎ ጋር በተገናኘ በጣም ዝቅተኛ ነው የእኛ ማህበረሰብ ብዙ ጊዜ በራሳችን አካባቢ ነው ነገሮችን የምናደርገው እና እንዲህ አይነት አገር አቀፍ የሆኑ ጉዳዮች ሲኖሩ ኤሌክሽን ሊሆኑ ይችላል፣ የተለያዩ ኤቨንቶች ሊሆኑ ይችላሉ። እዛ ላይ የመሳተፍ አቅማችን ብዙ ጊዜ በጣም አነስተኛ ነው። ይህ ምርጫ አንድ የሆነ ድል ይዞልን ይመጣል ብዬ ተስፋ አደርጋለሁ። በመሳተፍ ማለት ነው። ይሄ ጥሩ ድል ነው። እኛ ማህበረሰብ ወጥቶ ምርጫው ላይ መሳተፍ መቻል አለበት። ከዛም በተያያዘ የሆኑ የተለያዩ ሲቪክ ኢንጌጅመንቶች ጋር መሳተፍ ያስፈልጋል። የተለያዩ ስትራቴጂዎችን መቅረጽ፣ የተለያዩ የኮሚኒቲ እመቶችን ማዘጋጀት፣ እራሳችን በመሪነት ወደፊት መምጣት መራጭን ብቻም ሳይሆን ተመራጭም ነው። የቀደም ዳልኩ የስኩል ቦርድ ምርጫ አለ። ሜር ሆነው መወዳደር ይቻላል። እዚህ ሀገር የስቴት ሴናተር ሆነ መወዳደር ትችላለ። ግዴታ እዚህ ሀገር አልተወለድኩኝም ወይም ደግሞ ትውልድ ኢትዮጵያ ነ ይችላል ለፕሬዚደንትነት እንኳ መወዳደር ፍልሙ ፍላጎትም እንኳ ባይኖር በአካባቢያችን ባሉ ምርጫዎች መሳተፍ እንችላለን። በጣም እንደው በትንሽ እንኳ የስኩል ቦርድ አባል መሆን መሳተፍ እንችላለን ማለት ነው። ስለዚህ መራጭነት ብቻ ሳይሆን አሁን ተመራጭም እስከመሆን ድረስ መሄድ መቻል አለበት። የኛ ኮሚኒቲ እያየነ የምናያቸው አንዳንድ ለውጦች አሉ። ኦፍኮርስ በተለያዩ ስቴቶች ግን አሁን ያ የበለጠ ደግሞ መስፋት መቻል አለበት። እኛ መሪ ያስፈልገናል። ኢትዮጵያን ኮሚኒቲ የሚወክል ብቻ ሳይሆን እንደ ሀገር አሜሪካንን ትምህርት ቤቶቻችንን በምሄርነት ደረጃ ሊሆን ይችላል። ስቴት የተለያዩ ኦፊሶች ወክሎ ሊሆን ይችላል። የእኛ ማህበረሰብ እዛ ውስጥ በመራጭነት ብቻ ሳይሆን በተወዳዳሪነትም ጭምር ወደፊት መምጣት አለበት ማለት ነው። ስለዚህ ተሳትፎም ከዛ ጋር የተገናኘ መሆን አለበት ማለት ነው። በመጪው ማክሰኞ በሚካሄደው የአሜሪካ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ ሪፐብሊካንን፣ እንዲሁም ምክትል ፕሬዚዳንት ካማላ ሃሪስ ደግሞ ዲሞክራት ፓርቲዎችን ወክለው ለፕሬዚዳንትነት እየተወዳደሩ ይገኛል። አሜሪካውያንም አርባ ሰባተኛ ፕሬዚዳንታቸውን በድምጻቸው ይወስናሉ። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።